ኢትዮጵያ ንግድ ባንክ የሶማሌ ክልል ተፈናቃዮችን ለማቋቋም የሚውል 35 ሚሊዮን 167 ሺ ብር ለግሷል። ትላንት በጅጅጋ ከተማ የፕሬዚደንት ጽፈት ቤት አዳራሽ በተካሄደው ስነ ሥርዓት ላይ የተጠቀሰውን ገንዘብ የባንኩ ፕሬዚደንት አቶ ባጫ ገኒ ለሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፌ መሐመድ አስረክበዋል። በወቅቱ የክልሉ ፕሬዚደንት ክልላቸው ሩብ ሚሊዮን ገደማ ተፈናቃዮችን ወደ ቀያቸው መመለሱን ተናግረዋል። ስነ ስርዓቱን ጅጅጋ ተገኝቶ የተከታተለው አዲስ ቸኮል ዝርዝር ሪፖርት አለው። የኢትዮጵያ ንግድ ባንክ በሀገሪቱ ያሉ ተፈናቃዮችን ለመደገፍ ከመደበው 100 ሚሊዮን ብር መካከል በተፈናቃይ ብዛት ቀዳሚ ለሆነው የሶማሌ ክልል ከ35 ሚሊዮን ብር በላይ ለግሷል። የባንኩ ፕሬዚዳንት አቶ ባጫጊና ይህም ብለው ነበር የኢትዮጵያ ንግድ ባንክ በተለያዩ የሀገራችን ክፍሎች ለተፈናቀሉ ወገኖቻችን ድጋፍ ለማድረግ የባንካችን ማኔጅመንት አንድ መቶ ሚሊየን ብር ለመስጠት የወሰነ ሲሆን ክፍፍሉም የተደረገው በየክልሉ ያሉ ተፈናቃዮች ብዛት ከብሔራዊ አደጋ ስጋትና ስራ አመራር ኮሚሽን በተገኘው ወቅታዊ መረጃ መሰረት መሆኑን ማስገንዘብ ይፈልጋል። በዚህም መሰረት የባንካችን ከፍተኛ ማኔጅመንት አባላት ዛሬ እዚህ በመገኘት ለሶማሌ ክልል የሚደርሰውን 35 ሚሊዮን 167 ሺህ ብር ለክልሉ መንግስት እያበረከተ መሆኑን እየገለጽኩ በቀጣይም ክልሉ በሚያከናውናቸው ማህበራዊ ኢኮኖሚያዊ እንቅስቃሴዎች ሁሉ የኢትዮጵያ ንግድ ባንክ ከጎናችሁ የሚቆም መሆኑን ላረጋግጥላችሁ እወዳለሁ። ድጋፉን በተመለከተ ንግግር ያደረጉት የክልሉ ርዕሰ መስተዳድር አቶ ሙስጠፌ መሐመድ ክልላቸው በራሱ አቅም ተፈናቃዮችን ማቋቋም ስራውን መስራት እንዳላቆመ ተናግረዋል። ሰላሳ አምስት ፐርሰንቱ የከፍተኛውን ድርሻ ሶማሌ ክልል መውሰዱ በአንድ ወገን ጥሩ ቢሆንም በሌላ ወገን ደግሞ ከፍተኛ ተጎጂ ያሉበት የሶማሌ ክልል መሆኑን ስለሚያሳይ የሚያመጻድቅ አይደለም። ጠንክረን መስራት እንዳለብን የሚያስገነዝብና ይህን የተፈናቃይ ቁጥር ለመቀነስ እና መልሶ ለማቋቋም ከምንጊዜውም በላይ መረባረብ እንዳለብን ያስታውሰናል። በዚህ ረገድ ባለፉት ሳምንታት ውስጥ ወደ ሁለት መቶ ሃምሳ ሺህ የሚሆኑ ተፈናቃዮች ወደ ቤታቸው እንዲመለሱ ተደርጓል። በተለያዩ የክልሉ ዞኖች ነው። ይሄ ደግሞ ከፍተኛ ስኬት ነበር። እናምናለን ቀጥለን በማጠናከር በአጭር ጊዜ ውስጥ በተቻለ መጠኑ ሁሉንም የሶማሌ ክልል ተፈናቃዮች ወደ መደበኛ ኑሯቸው እንዲመለሱና እንዲቋቋሙ ለማድረግ ክልሉ ጠንክሮ እንደሚሰራ

አቶ ሙስጠፌ መሀመድ አጋጣሚውን በመጠቀም ከክልሉ ነዋሪዎች ባህልና ሃይማኖት አንጻር የባንኩ ብድር ለክልሉ በበቂ ደረጃ ተደራሽ እየሆነ አለመሆኑን ተናግረዋል። አቶ ባጫም ባንኩ በቅርቡ በሰላማዊ ባንክ አገልግሎት ስኬታማ ታሪክ ያላቸውን ዳይሬክተር በንግድ ባንክ መሾማቸውን ገልጸው የነበረው ክፍተት እንደሚደፈን ተናግረዋል። የሶማሌ ክልል 665000 ተፈናቃዮች እንደሚገኙበትና ከነኚህ መካከል ለ20 ሺህ አባወራዎች ቤት ከአዲስ ገንብቶ ማስረከብና የስራ እድል መፍጠርን ያካተተ ሁሉ አቀፍ ድጋፍ የሚያስፈልጋቸው ሲሆን ቀሪዎቹ ቀድሞ ወደ የተፈናቀሉበት አካባቢ የተወሰነ ድጋፍ ተደርጎላቸው የሚመለሱ መሆናቸውን የክልሉ አደጋ ስጋት ስራ አመራር ኃላፊ የሆኑት አቶ መሐመድ ፋታ ተናግረው ነበር። እንደ አቶ መሐመድ ገለጻ ክልሉ ተፈናቃዮች ሙሉ በሙሉ ለማቋቋም አራት ነጥብ ዘጠኝ ቢሊዮን ብር አስፈልገዋል። የኢትዮጵያ ንግድ ባንክ ማኔጅመንት በሁሉም ክልሎች ለሚገኙ ተፈናቃዮች አንድ መቶ ሚሊዮን ብር ለማከፋፈል የወሰነው የአማራ ክልል መንግስት ተፈናቃዮች መልሶ ለማቋቋም የገቢ ማሰባሰቢያ ቴሌቶን ካዘጋጀ ከጥቂት ቀናት በኋላ ነበር። ባንኩ ከፌዴራል አደጋ ስጋት ስራ አመራር ኮሚሽን ባገኘው የተፈናቃዮች ዝርዝር መሰረት መቶ ሚሊዮኑን ሲያከፋፍል ለአማራ ክልል አራት ነጥብ ሰባት ሚሊዮን ብር ገደማ እንደደረሰውና ክልሉም የተጠቀሰውን የገንዘብ መጠን አልቀበልም ማለቱ ይታወሳል። የተፈናቃዮችን ቁጥር እንደ ብቸኛ መስፈርት ከመውሰድ የተፈናቀሉ ሰዎች የደረ የደረሰባቸው ጉዳት መጠንና እነሱን መልሶ ለማቋቋም የሚያስፈልገውን የገንዘብ መጠንም የተለያየ ስለሆነ ይህንኑ በተጨማሪ መስፈርትነት ልትጠቀሙ አትችሉም ነበረ በሚል ከቪኦኤ ለቀረበላቸው ጥያቄ አንድ የባንኩ አመራር በሰጡት ምላሽ ባንኩ ድጋፍ ያደረገው ለሰብዓዊ አገልግሎት እንጂ ለመልሶ ማቋቋም አልነበረም ብለዋል። ለአሜሪካ ድምፅ አዲስ ቸኮል ከጅጅጋ